በቤኒሻንጉል ጉምዝ በቅርቡ በአማራ ተወላጆች ላይ የተፈጸመው የጭካኔ ተግባር የዘር ማጥፋት ወንጀል እንደመሆኑ ወደ ዓለም አቀፍ ወንጀል ፍርድ ቤት እንደሚወስዱት የመላ ኢትዮጵያ አንድነት ድርጅት መሪዎች አስታወቁ። ወንጀሉ የተፈጸመው በማዕከላዊ መንግሥት እውቅና ነው ሲሉም ይከሳሉ። ለዚህም ከበቂ በላይ ማስረጃ እንዳላቸው አስታውቀዋል። በጉዳዩ ላይ የፌዴራሉ መንግሥት ምንም አይነት መግለጫ አልሰጠም። መለስካቸውም ዘግቦበታል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ባወጣው መግለጫ ላይ ከርዕሱ ጀምሮ እንደሚጠቁመው በኢትዮጵያ ውስጥ እንዲህ ያለ ወንጀል እየተፈጸመባቸው ናቸው ያላቸው የአማራና የአፋር ህዝቦች ናቸው። ይኸው በጽሁፍ ያወጣው መግለጫ እንዳተተው ማንኛውም ዜጋ በዘር በቋንቋ በሃይማኖትና በመሳሰሉ ምክንያቶች ልዩነት ሳይደረግ ሙሉ ለሙሉ የህግ ዋስትና የማግኘት መብቱ የተጠበቀ ነው የሚለው ህገ መንግስታዊ መብት ለአማራው ህዝብ ላለፉት 21 ዓመታት ተነፍጎታል። እንደ ምሳሌም በጊዜ ቀደም ያሉ ናቸው ያላቸውን ሲዘረዝር በበደኖ በአርባ ጉጉ በአረካና በሌሎችም አካባቢዎች በአማራ ህዝብ ላይ የተፈጸሙትን የዘር ማጥፋት ወንጀሎች መጥቀስ በቂ ነው ይላል። በቅርቡ ተፈጽመዋል ካላቸው ደግሞ በቤንች ማጂ ዞን በጉራ ፈርዳና በቤንሻንጉል ጉሙዝ በአማራ ተወላጆች ተፈጽመዋል ያላቸውን የተለያዩ ድርጊቶችን በዝርዝር ይተነትናል። በቅርቡ በቤንሻንጉል ጉሙዝ ክልል ተገኝቼ ነበር ያሉት የመላው ኢትዮጵያ አንድነት ድርጅት የስራ አስፈጻሚ ኮሚቴ አባል አቶ ተስፋይ ታሪኩ እንዲህ ያለው ወንጀል በአማራ ተወላጆች ላይ ብቻ ይፈጸማል ይላሉ። የአካባቢው ተወላጆች በርታ ብሔረሰብ ነው። ለምሳሌ ሸበርጎሽ የሚባል እና መንደር ሃምሳ ሁለት የሚባል ቀበሌ በአብዛኛው እዛ ከዚህ ቀበሌ ነው እንዲባረር የተደረገው። ከሁለት ሺህ በላይ የትግራይ ተወላጆች አሉ። በብዙ ሺህ የሚቆጠሩ የኦሮሞ ተወላጆች አሉ። ቦታው ላይ ቶጎ የሚባል ቦታ ላይ ስልሳ ኢንቨስተሮች አሉ። ስልሳውም የህወሀት የቀድሞ ታጋዮች ናቸው። ለዚህ ማረጋገጫ እንሰጣለን። እነሱ ተቀምጠው ነው እንግዲህ ከዚህ ሁሉ ህዝብ ተለይተው አማራ ብቻ ከቦታው እንዲወጣ እየተደረገ ያሉ። የተከሉት አትክልት በሙሉ ውሃ እንዲደርቅ ውሃ እንዳያጠጡት ከልክለው እንዲደርቅ ተደርጓል። ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች የድርጅቱ ፕሬዚዳንት አቶ ኃይሉ ሻውል ይህ የሚከናወነው በአንዳንዶች እንደሚባለው በበታች ካድሬዎች ሳይሆን ከፌዴራል መንግስት ሹማምንት በሚሰጥ ትዕዛዝ ነው። የመንግስት ጥፋቱን አላመነም። ምንድን ነው የወረዳ አስተዳዳሪ ይላል ወይም ደግሞ የቀበሌ መሪ ይላል። ሐሰት ከፌዴራል መንግስት እንደተሰጣቸው እናውቃለን፣ ትዕዛዝ። እንዳጋጣሚ የደቡቡን የክልሉ ፕሬዚደንት ምን አይነት ስህተት እንዳደረጋ እናቅም የጻፈውን ደብዳቤ ግልባጭ እንድናገኝ ተደርጓል። የአሁኑ ግን ሁሉም ነገር ቢደባበቅም አለ ትዕዛዝ የክልል እንትኖች አይሰሩም። ያ ሁሉ ሚሊታሪ ፎርስ ኬት መጣ? ሰውን እያጣደፈ የሚገርፍ የሚገልድ መኪና ላይ የሚወረውር ኬት መጣ? በዘር ለይቶ የሚሄድ የህዝብ መሬታቸው ወሰዳችሁ የሚል ከሆነ የወያኔ ሰዎች ስንቱኑ እዛ ሜዳ ላይ ሰፍሮ መስኖ ውሃ ተፈቅዶለት ሁሉ ነገር ተመቻችቶለት እዛው ጎን የሚኖራል ህዝቡ። አማራውን ለይቶ ነው እንዲባረርልኝ ያለው። አይደለም መንግስት ይህን እየሰራል። አቶ ተስፋይ ታሪኩ ለዚህ ሌላ ማረጋገጫ ይሰጣሉ። በአምባሲ ወረዳ ላይ በቦታው ተገኝቼ ያየሁት መግለጫው ላይ የሰፈረው ነገር አማራን ማስጠጋት፣ አማራን ቤት ማከራየት፣ ከአማራ ጋር መብላት መጠጣት እንደ ወንጀል እንደ ኖር የተቆጠረበት ሁኔታ ነው ያለው። ይህም በተግባር የተረጋገጠ ነገር ነው። ሌላው ይህንን የሚያስፈጽሙት ሰዎች እና አቶ አህመድ ናስር እንደሚሉት የበታች አመራሮች አይደሉም። ምክንያቱም እራሳቸው አቶ አህመድ ናስር ኩምሩክ የተባለ ቦታ ላይ ህዝቡን ሰብስበው ሲያነጋግሩ ለምን እንደዚህ ይፈጸም ብናል ለምን መከራ እናያለን በዘራችን ምክንያት ብለው ሲጠይቁ ክልሉ የእናንተ አይደለም በአስቸኳይ ብትለቁ ይሻላችኋል የሚል መልስ ነው የተሰጠው። ይህ ወንጀል ለመፈጸሙ መረጃ አላችሁ ለሚለው የጋዜጠኛ ጥያቄም አቶ ኃይሉ ሻውል ምን ላይ ሲሰጡ በልበ ሙሉነት ነበረ። መረጃ የሰው መረጃ አለን፣ የደብዳቤ ትእዛዝ የለን፣ ኤኒታይም እናቀርባቸዋለን። ብዙ ነው ከበቂም በላይ ነው ያለው። እዛም የሚፈለጉትን እናውቃለን። የሚያስፈልገው ይሄ ይሄ ነው የሚል ተነግሮናል። ደጋፊዎቻችን ዝርዝሩን አሳይተውናል። በዛ መሰረት ነው እየተሄደ ያለው። አሁን ለምሳሌ የእነኝህ ልጆች በመኪና ተገልብጦ መሞት ሜዳ ላይ ሲሰቃዩ ማሳየት፣ የመንግስት ወታደር ዱላ ይዞ እየገርፋቸው ሲሄድ ማሳየት አሉ። እንደዚህ ስፔሲፊክ የሆኑ ነገሮችና አሉ እነኚህ ሁሉ ቪዲዮ ተነስቷል። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ተስፋዬ ታሪኩም ይህንን ያጠናክራሉ። እኛ አሁን በአሁኑ ሰዓት ዘር ማጥፋት ወንጀል ነው ስንል ከመሬት ተነስተን አይደለም። አንድ ወንጀል ዘር ማጥፋት ነው ብለን ከምንልባቸው መስፈርቶች አብዛኛዎቹ በአማራና በአፋር ሕዝብ ላይ እየተፈጸሙ ለመሆኑ ማረጋገጫ ስላለን ነው። ይህ የሚያሳየው ምንድን ነው? አንድን ሕዝብ በዘሩ ወይም በሃይማኖቱ ምክንያት ሙሉ ለሙሉ ወይም በከፊል ለማጥፋት መሞከር ያንን ሕዝብ ማሸማቀቅ፣ የዘር ማጽዳት የጭካኔ እርምጃ መውሰድ፣ ሴቶችን መድፈር፣ መግደል እነዚህ የዘር ማጥፋት ወንጀሎች ናቸው። እነዚህ ደግሞ በአማራ ህዝብ ላይም ተፈጽመዋል። በቦታውም ሄደን ያረጋግጥ ነው ስለሆነ በቂ የቪዲዮ ማስረጃ ማቅረብ ስለምንችል፣ የሰው ማስረጃ ማቅረብ ስለምንችል የምንጨነቅበት ጉዳይ አይደለም። በቅርብ ጊዜ የቤንሻንጉል ጉሙዝ ክልል ፕሬዚዳንት የሰጡትን ጋዜጣዊ መግለጫ በመጥቀስ ከክልሉ የተባረሩ ሰዎች የተፈናቀሉት በስህተት እንደሆነና በአሁኑ ጊዜ የተፈናቀሉት የአማራ ተወላጆች እየተመለሱ መሆናቸውን የጋዜጣ ዘገባዎችን አስታውሰው ጋዜጠኞች መፍትሄ ያገኘ አይደለም ወይ የሚል አንድምት ያለው ጥያቄ ጠይቀው ነበረ። የመያድ መሪዎች ይህንን አይቀበሉትም ከዚህ በፊት ያለው ተመክሮም ይህን አያመለክትም ብለዋል። በተቃራኒው ሰሞኑን በቤኒሻንጉል ጉሙዝ ክልል እየተደረገ ነው ያሉትን አቶ ተስፋዬ ታሪኩ አጋልጠዋል። ስርዓቱ የደረሰበትን ውድቀት ለማካካስ የጉሙዝ ተወላጆችን ስብሰባ ጠርተው ውድቀን መንግስት እንዳላፈናቀለ ጥያቄው የህዝቡ እንደሆነ ህዝቡ ጥያቄ እንዲያነሳ አሁንም በድጋሚ እንዲያባረራቸው ህዝቡ ራሱ እንዲያባረራቸው ግፊት እየተደረገ መሆኑን ማረጋገጫ እንሰጣለን ለዚህ ይህ ነው አሁን በአሁኑ ሰዓት እየተፈጸመ ያለው የቤኒሻንጉል ጉሙዝ ክልል ፕሬዚዳንት አቶ አህመድ ናስርን ጠቅሶ ሪፖርተር የተሰኘው ጋዜጣ ከዚህ ቀደም እንደዘገበው ተፈጽሟል የተባለውን ድርጊት ሳያስተባብሉ ይህ የተፈጸመው ግን ኪራይ ሰብሳቢ በሆኑ የበታች ሹማምንት መሆኑን ጋዜጣው ያስረዳል። ከመያድ የተሰጠውን መግለጫ መሰረት በማድረግ ቪኦኤ የመንግስት ኮሚኒኬሽን ጽሕፈት ቤትን ባለስልጣናት መልስ የሚሰጡበት ያደረ ገው ሙከራ ሳይሳካ ቀርቷል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ